እንደምን አመሽታችሁልኛል የተከበራችሁ አድማጮቼ በፖርትላንዱ የዓለም የአዳራሽ ውስጥ ሻምፒዮና ውድድር በሴቶች ሶስት ሺህ ሜትር ልማደኛዋ ገንዘቤ ዲባባ የወንዶቹን ዮሚፍ ቀጀልቻ አሸንፈዋል የእግር ኳስና ሌሎች ዜናዎችም አሉን አብራችሁን ቆዩ አድማጮች አንድ አስገራሚ የሩጫ ዜና አላስቀድም አንድ ሰው 27 ማራቶኖችን በ27 ቀናት ውስጥ ሮጠ ይላል። የሰው አካላዊ አቋም ይህን ከባድ ፈተና መቋቋም ይችላል ማለት ነው? የብዙዎች ጥያቄ ነው። ኤዲ ኢዛርድ ይባላል። የ54 ዓመት ዕድሜ ያለው አስቂኝ ወይም ኮሚዲያን 27ቱን ማራቶን በ27 ቀናት ውስጥ ለመሮጥ የተነሳው የደቡብ አፍሪካው ኔልሰን ማንዴላ የመጀመሪያው ጥቁር አፍሪካዊ ፕሬዝዳንት ከመሆናቸው በፊት ሀያ ሰባት ዓመታት በእስር ያሳለፉበትን ጊዜ ለማሰብ ነው። ኤዲ ኢዛርድ ትላንት ሀያ ሰባተኛው ማራቶኑን ያጠናቀቀውም ፕሪቶሪያ በሚገኘው በግዙፉ የኔልሰን ማንዴላ ሐውልት ስር በማለፍ ነው። ኢዛርድ በጠቅላላው ሰባት መቶ ሰባት ማይሎችን የሮጠ ሲሆን በውሃ አጥም ተቃጥሏል። የፀሐይ ግለት ቆዳውን አቆሳስሎታል። በአምስተኛው ቀን በጣም ከመዳከሙ የተነሳ እረፍት ለማድረግ ቢገደድም በፍጻሜው በአንድ ቀን ሁለት ማራቶኖችን በመሮጥ አካክሷል። እንደ አውሮፓውያን ዘመን አቆጣጠር በ2012ም ሞክሮ ነበር፣ ይህንኑ 27 ማራቶኖችን በ27 ቀናት ውስጥ ለሮጦ ለመጨረስ በጤና መታወክ ምክንያት አራተኛው ማራቶን ላይ አቋርጧል። በነገራችን ላይ ኤዲ ኢዛርድ ማራቶኑን ለገንዘብ ማሰባሰቢያም ተጠቅሞበታል። ለስፖርት ማስፋፊያ የሚውል ከአንድ ሚሊዮን በላይ የእንግሊዝ ፓውንድ መሰብሰብ ችሏል። እንኳን ሀያ ሰባት ማራቶን በየቀኑ ቀርቶ በወር አንድ እንኳ ለመሮጥ እንደሚያስቸግር ይገመታል። በእውነቱ አስገራሚና ታሪካዊ ክንውን ነው አርቲስቱ የፈጸመው። በዚሁ ወደ ዩናይትድ ስቴትስ የሰሞኑ የዓለም አዳራሽ ውስጥ አትሌቲክ ሻምፒዮና ውድድር ዜና እንሸጋገራለን። በፖርትላንዱ የሴቶቹን ሶስት ሺህ ሜትር ሩጫ ውድድር አሸናፊዋ ገንዘቤ ዲባባ እንደምትሆን ሳይታለም የተፈታ ነበር ለገንዘቤ የትላንቱ ድል በአዳራሽ ውስጥ ማለቴ ነው ሻምፒዮና ሶስተኛው መሆኑ ነው። የገባችበት ጊዜም ድንቅ ነው። ስምንት ደቂቃ ከአርባ ሰባት ነጥብ አራት ሶስት ሴኮንድ ተመዝግቦላታል። መሰረት ደፋር በሁለተኝነት ተከትላ ጨርሳለች። መላ ቤተሰቤና በጠቅላላው ሀገሬ ባገኘሁት ድል ይደሰታል ብላለች። ገንዘቤ ዲባባ በመጪ ግንቦት መጨረሻ ላይ ዩጂን ኦሪገን በሚካሄደው የዳያመንድ ሊግ ውድድር ለመሳተፍ ተመልሳ ትመጣለች ተብሏል። ገንዘቤ በአምስት ሺህ ሮጣም አዲስ የዓለም ክብረ ወሰን ለማስመዝገብ እንደምትሞክር፣ ነገር ግን ሊከብዳት እንደሚችል ተናግራለች። ሁለተኛ የወጣችው መሰረት ደፋርም ማመን ከሚችለው በላይ ተደስቻለሁ ብላለች በውጤቷ በቅርቡ ነበርና ሴት ልጅን የተገላገልኩት ድሉ ለእኔ ልዩ ስሜት አለው ብላለች። አክላም የወንዶችን ሦስት ሺህ ሜትር ሩጫ ውድድር የሚያሸንፈው ኢትዮጵያዊ ወጣት ዮሚፍ ቀጀልቻ ነው የ18 ዓመት ወጣት በ2014 ወደ ዩጂን ኦሪገን ሄዶም በ5000 ማሸነፉ ሲታወስ ባለፈው ዓመት ማለትም በ2015 በተመሳሳይ ርቀት በዳያመንድ ሊግ አሸንፏል። ትላንት ደግሞ የወርቁ ሜዳሊያ ሲያገኝ ያስመዘገበው ሰዓት 7 ደቂቃ ከ57.21 ሴኮንድ ነው። አሜሪካዊው ራያን ሂል ሁለተኛ፣ ኬንያዊው ኦግስቲን ቾጌ ሶስተኛ ሆነዋል። በወንዶቹ 1500 አሜሪካዊው ማቲዩ ሴንት ሮዊዝ ለመጀመሪያ ጊዜ አሸንፎ ደጋፊዎቹን አስፈንድቋል። በሌላ የወንዶቹ አራት በአራት መቶ ሜትር ዱላ ቅብብል የዩናይትድ ስቴትስ ቲም አሸንፏል። በአጠቃላይ የሜዳሊያ ሰንጠረዡን ዩናይትድ ስቴትስ በሀያ ሦስት አንደኛ፣ ኢትዮጵያ በአምስት ሁለተኛ፣ ፈረንሳይ በአራት ሦስተኛ ሆነው አጠናቀዋል። ይህን ለማብቃት ከህገ ወጡ አበረታች መድኃኒት ምርመራ ጋር ለተያያዘ ዜና ወደ አዲስ አበባ እወስዳቸዋለሁ። ገዛኸኝ መቀጠል ትችላለህ። አመሰግናለሁ ሰለሞን። ቀደም ሲል ስድስት ኢትዮጵያውያን አትሌቶች በዶፒንግ ተጠርጥረው የቢ ሳምፕል ማለትም በሁለተኛ ምርመራ ላይ እንደሚገኙ ይታወቃል። ወጀፕሎ ደግሞ አንድ አትሌት ተጨምሮበት የተጠርጣሪዎቹ ቁጥር ሰባት ደርሷል። በምርመራ ላይ ከነበሩት ውስጥ አንድ አትሌት ሀይማኖት አለማየሁ የተባለች ወጣት አትሌት በሁለተኛው ምርመራ ነፃ መሆኗን የዓለም አቀፉ ዶፒንግ ኤጀንሲ ባሳለፍነው ሳምንት አጋማሽ ላይ አስታውቋል። አትሌት ሃይማኖት አለማየሁ የወሰደችው መድኃኒት ምንም አይነት አበረታች ሆኖ ባለመገኘቱ የኢትዮጵያ አትሌቲክስ ፌዴሬሽንና ለወጣቶችና ስፖርት ሚኒስቴር አትሌቷ ወደ መደበኛ ስራ እንድትቀጥል በደብዳቤ አሳውቋቸዋል። በዚሁ ጉዳይ ላይ ያነጋገርኳቸው ዶክተር አያሌው ጥላሁን የሚከተለውን ተናግረዋል። ከፍተኛ መቀጣጫ ነው። ሳምቶ ነው ሰታም በኋላ የኢትዮጵያ አትሌት ታድሬዋለች

ጆራን በተቀረተበት ጊዜ ለመደቻ ያገኘችበት ጊዜ ሩጫ ጠካላ ባለመ የቀረበችበት ጊዜ ብቻ ብትናገር ይችዛ ትልቁ መጽሐፍ ነው የሚወጣው። ዶክተር አያሌው ጥላሁን በወጣቶችና ስፖርት ሚኒስቴር ከፍተኛ የሕክምና ባለሙያ ናቸው። አመሰግናለሁ። ገዛኸኝ፣ በእግር ኳሱ ስፖርት ዜና የኢትዮጵያው ቅዱስ ጊዮርጊስ ከኮንጎ ቲፒ ማዜምቤ ጋር የመልሱን ግጥሚያ አድርጎ ተመልሷል። ገዛኸኝ የዚህንም ዝርዝር ይዟል። በአፍሪካ ክለቦች ቻምፒዮንስ ሊግ በሉቡምባሺ ከተማ ከኮንጎ ዲሞክራሲ ቲፒ ማዘምቤ ጋር የመልስ ማጣሪያ ጨዋታውን ያደረገው ቅዱስ ጊዮርጊስ አንዱ ለባዶ በመረታቱ ከቀጣይ ማጣሪያ ውጭ ሆኗል። እስከ ሰማኒያ ስድስተኛው ደቂቃ ግብ ሳይቆጠርበት ዘትሮ ያቆየው ቅዱስ ጊዮርጊስ የተሸነፈው በተሰጠበት ፍፁም ቅጣት ወቅት መሆኑም የክለቡ የህዝብ ግንኙነት ከስፍራው አስታውቋል። የአፍሪካውን ቁጥር አንድ ኃያል ክለብ መቋቋሙ ጊዮርጊስ ተደናቂ አድርጎታል። ከቲማ ዘንድ ወደ ቀጣይ ማጣሪያ መሸጋገር የቻለውም ባለፈው ሳምንት በባህር ዳር ሁለት ለሁለት በመለያየቱና በአጠቃላይ ውጤት ሶስት ለሁለት አሸንፎ ነው። በእኔ በኩል ይሄ ነው ያለው። ሰለሞን አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ካለን ጊዜ አንጻር ዝግጅታችንን እዚህ ላይ እናበቃለን። ሳምንት እንገናኝ። ሀያ ሰባት ማራቶን በሀያ ሰባት ቀን እንዳትሞክሩ በመምከር እሰናበታለሁ። ሰለሞን ክፍሌ ነኝ። ሰላም ሰላም። ደህና ቆዩ።